የማኅበራዊ መገናኛ ዘዴዎች ቅኝት ገዢው የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲ ግንባር ኢህአዴግ በቀድሞ ጠቅላይ ሚኒስትር ምትክ አዲስ የሾማቸው ጠቅላይ ሚኒስትር ዶክተር አብይ አህመድ ማንነትና የበዓለ ሲመት ንግግር የበርካቶች መነጋገሪያ ሆኖ ቆይቷል። በሳምንቱ ሌላው የመነጋገሪያ ርዕስ ሆኖ የዘለቀው ጠቅላይ ሚኒስትሩ ከመሾማቸው ጥቂት ቀናት ቀደም ብሎ ስለታሰሩ ሰዎች የሚስተጋባው ጥያቄ ነው። አብራችሁን ቆዩም። ሰኞ መጋቢት 24 ቀን 2010 ዓ.ም ዶክተር አብይ አህመድ ጠቅላይ ሚኒስትር ሆነው በምክር ቤት መሰየማቸው የማህበራዊ መገናኛ አውታሮች አብይ መነጋገሪያ ሆኗል። ድጋፍና ተቃውሞም ተስተጋብቷል። ድጋፋቸውን የሰጡ ሰዎች ዶክተር አብይ የሕዝብ ትግል ውጤት ያመጣቸው ናቸው፣ ወደፊትም ጥሩ ነገር ያመጣሉ ሲሉ መልካም ተመኝቷል። ሌሎች በተቃራኒው ኢህአዴግ የሰየማቸው የኢህአዴግ ሰው በመሆናቸው ነገሩ ሁሉ ስልቻ ቀልቀሎ ቀልቀሎ ስልቻ ነው ሲሉ ብዙም ቁብ እንዳልሰጣቸው ተናግሯል። የአንድ ፓርቲ የበላይነት ያስተናግደው የስልጣን ሽግግር እንጂ የመንግስትን ህግ የሚቀይር የስልጣን ሽግግር አይደለም ያሉት ሁሴን አክመል ናቸው። በፌስቡክ መልዕክታቸውም ከትችትና ተቃውሞ በፊት ጊዜ ያስፈልጋችኋል ሲሉም አስተያየት የሰጡ አሉ። ከመቼው ለወቀሳ በቃችሁም አያገሬ ሰው እንደው ምን ይሻላችሁን በማህደር ከበደ የቀረበ የፌስቡክ መልእክት ነው። ቃልአብዮው በበኩላቸው በአንድ ቀንና በአንድ ሌሊት የሚሞላ ነገር የለም፣ ሁሉም በትዕግስት ሲጠብቅ ሊሞላ ይችላል ብሏል። በፌስቡክ ጊዜ መስጠቱ ግን እስከ መቼ እንደሆነ እሸቱ ሆማቄኖ በትዊተር ጠይቋል። አንዳንድ ወዳጆቻችን ምክንያት ጊዜ ስጡትን ወደ ምክንያት አላሰራሉት እስኪቀይሩት ድረስ ደስታቸውን ላለማደፍረስ ቀን መቁጠር ያቆምን መሆኑን እንገልጻለን በማለት ድጋፋቸውን ከሰጡት መካከል አቶ ዘመዴነህ ንጋቱ ትዊተር ላይ የሚከተለውን ጽፏል። ኢትዮጵያ ሰላማዊ በሆነ በሰለጠነ መንገድ ከአንዱ ጠቅላይ ሚኒስትር ወደ ሌላኛው የስልጣን ሽግግርን አስመስክራለች ሲሉ ምስጋና ያለው በተቃራኒው ቀጣዩን አስፍሯል። ምንም የሀሳብ መጠነኛ ልዩነት ቢኖርም ከወያኔ ወደ ወያኔ እንዴት የስልጣን ሽግግር ይባላል ሲሉም ጠይቋል። የዶክተር አብይ ጠቅላይ ሚኒስትር መሆንን ከስኬት ጋር ያዛመዱትም አልታጡም። ብሩክ የተባሉ የትዊተር ተጠቃሚ የኢንተርኔት አገልግሎቱ ዛሬ ጥሩ በመሆኑ በርካታ ስራዎችን በጊዜ ለመከወን ችያለሁ ሲሉ ዶክተር አብይን አመስግኗል። ሉሲ በሚል ቅጽል የሚጠራው የኢትዮጵያ የሴቶች ብሔራዊ የእግር ኳስ ቡድን የሊቢያ ጨዋታውን ሰሞኑን ስምንት ለዜሮ ማሸነፉን በተመለከተ አዱኛ የተባሉ ግለሰብ ዶክተር አብይ በእግር ኳሱም ለውጥ አመጣለሁ ብለዋል እንዴ? ሲሉ ጽፏል። የጠቅላይ ሚኒስትር አብይ ንግግር እጅግ አርኪና ብዙዎቹን የማረከ ነው ብዬ ገምታለሁ። እጅግ ብዙ ስራ ይጠብቃቸዋል። ሆኖም ህዝቡን ከጎናቸው ማሰለፍ ከቻሉ ብዙ ለውጥ ሊያመጡ ይችላሉ። ችግሩ ህዝቡ ሳይሆን ኢህአዴግ ነው። ትግሉ በተለይ ለውጥ ፈላጊ በሆኑና ለውጥን በሚገዳደሩ ወገኖች መካከል ነው። በዋትሳፕ የደረሰን መልእክት ነው። ተጨማሪ በዋትሳፕ የደረሱንን የድምፅ መልእክቶች እናስከትል። በጣም በጣም ደስ ብሎኛል። ዛሬ ደስታዬን ብዬ እና ቅድሚያ ለኢትዮጵያ ህዝብ እና አቶ ለአቶ ለማ መገርሳ እና ለዶክተር አብይ በጣም በጣም በጣም ከልቤ ከልቤ አመሰግናለሁ። በጣም ወዳለሁ። መልካም ስራ ብያለሁ። ለዶች በሌ ሰራተኛ ሁሉም መልካም ስራ እና መልካም ፍቅር ለኢትዮጵያ ፍቅር አሎ። ዶች በሌዎች እንደምን ናቸው? ሰላም ናችሁ። እኔ እንኳን አንድ አስተያየት ለመስጠት ፈልጌ ነበር ስለ አዲሱ መሪያችን እና በቅድሚያ መውሰድ ያለባቸው እርምጃ ብማም ም ነው፣ አንደኛ የኢትዮጵያ ባንዲራ የኢትዮጵያ ህዝብ ድምጽ መስጠት አለበት። ይህ አንድ እርምጃ መውሰድ አለባቸው። ሁለተኛ ማንኛውም ኢትዮጵያዊ ማንኛውም ተቃዋሚ ገብቶ እንደፈለገውን ሰርቶ ተግባብቶ የሚወጣባት ሀገር እንድትሆን ከተቃዋሚዎች ጋር መደራደር ከግንቦት ሰባት፣ ከኦነግ፣ ከሌሎችም ድርጅቶች መደራደር አለበት። ተቃዋሚ ፖለቲካ እስረኞችም መፈታት አለባቸው ከአንዳርጋቸው ጽጌ ጀምሮ ማለት ነው። እና ይህ ደግሞ የማንነት ጥያቄ የሚያነሱ የኢትዮጵያ ብሔር ብሔረሰቦችም በፍጥነት መመለስ አለበት። ለምሳሌ የወልቃይት ጠገዴ የማንነት ጥያቄ በፍጥነት መመለስ አለበት። ህዝብ ውሳኔ ማደረግ አለበት ብዙ የወስ የፈለገውን መወሰን መቻል እንዳለበት ይህን እርምጃ መውሰድ አለባቸው የሚል ሌሎችም ብዙ እንግዲህ ብዙ ምሁራን ብዙ ብለዋል። እኔ ደግሞ በአቅሜ እስኪ ይህን ልበል ለማለት ፈልጌ ነው። ይህን መልእክት እንድታስተላልፍልኝ አደራላለሁ። አመሰግናለሁ። ፀሐይ እባላለሁ ከሱዳን ካርቱም። የዶክተር አብይ ጠቅላይ ሚኒስትር የመሆናቸው ዜና ለጊዜው ጋርዶት የነበረው ጥያቄ ዳግም ማስተጋባት ጀምሯል። የታሰሩ እስረኞች ይፈቱ በሚል የእስረኞቹ በድጋሚ መታሰርና መፈታት ዜና ያሬድ ለገሰን ያታከተው ይመስላል። ተፈቱ ታሰሩ ተፈቱ ታሰሩ ተፈቱ ታሰሩ ኡፍ በማለት ነው የትዊተር መልእክቱ የሚንደረደረው። ያሬድ በመቀጠል በሆነ ባልሆነው ማሰር የማይሰለቸው መንግስት፣ በሆነ ባልሆነው መታሰር የማይሰለቸው ነጻ አውጪ፣ ሁለቱም ይህን ነገር በጣም ነው የሚመቻቸው፣ በመሀል እኛ ተሰቃየም ብሏል። ሶሊያና ለያሬድ በሰጠችው መልስ እንዲህ ብላለች። አንተ በዜና ተሰቃይተህ ሌላው ሰው ቶርቸር እንደሚመቸው ካሰብክ ለምን ታስራት ሞክረውም በወሬ ከምትሰቃይ አማራጭ ይሆናል ብላለች። እስራቸው በቀላሉና ያለ ብዙ ቢሮክራሲ ነበር ያለችው ሲያን ያን ላይ ሰዎችን ማሰር ከመፍታት በላይ የቀለለባት ሀገር ስትል ጽፋለች። ባህርዳር ውስጥ ለ12 ቀናት ታስረው የቆዩት 19 ሰዎች መፈታታቸውንም የማህበራዊ መገናኛ ዘዴ ተጠቃሚዎች ጠቅሷል። እዛው ትዊተር ላይ አብዱራሂም በእስር ቤት ውስጥ ፖሊሶች የታሳሪዎችን ንግግር ጭምር እንደሚ ቆጣጠሩ የሚገልጽ ጽሁፍ አስፍሯል። እነስዩም ተሾመ በታሰሩበት ቦታ ከጠያቂዎች ጋር አይዳ ስለተባለች ታሳሪ ሲያወሩ ፖሊሱ ጣልቃ ገብቶ ስለ አይዲያ ማለትም ሀሳብ ማውራት አትችሉም አለ አሉ ሲል ይነበባል። አይዳ የሚለውን ስም በእንግሊዝኛ ቃል አይዲያ ወይም ሀሳብ መባሉንም የጉድ ሀገር ሲል ገልጦታል። የአብዱራሂም የትዊተር ምልእክትን በመውሰድ የራሱን ያከለበት ዘላለም ክብረት በበኩሉ በሳቅ ምልክት ጽሁፉን ይጀምራል። እኔም አንድ መርማሪ ኢስት አፍሪካ ብራንች የሚል ማስታወሻ ላይ የተገኘ ሀረግን የኢስት አፍሪካ ቅርንጫፍ ለማለት ነው ማን እንደሚመራው ንገረኝ ብሎ የነበር በማለት ጽፏል። ጋዜጠኛ እስክንድር ነጋና ተመስገን ደሳለኝን ጨምሮ የታሰሩ 11 ግለሰቦች መፈታታቸውን በቅድሚያ ይፋ ያደረገው ጋዜጠኛ በላይ ማናየ ነበር። ትናንት በትዊተር ገጹም ተፈቱ በሚል አጭር ጽሑፍ ይህንኑ ለዶቼቬሌ በስልክ አረጋግጧል። ተድላ አስፋው በፌስቡክ ገጻቸው ጠቅላይ ሚኒስትር አብይ የታሰሩ የፖለቲካ እስረኞችን በሙሉ መፍታት ይጠበቅባቸዋል ሲሉ ጽፏል። ምናልባትም በበርካታ ኢትዮጵያውያን የማህበራዊ መገናኛ ዘዴ ተጠቃሚዎች ዘንድ ለጊዜው እምብዛም ትኩረት የሳባ አይደለም። ሆኖም ጉዳዩ በሺዎች በሚቆጠሩ የውጭ ሀገር ነዋሪዎች ዘንድ አነጋግሯል። በዳግማዊ አጼ ቴዎድሮስ ዘመነ መንግስት ከመቅደላ አምባ በብሪታንያውያን የተመዘበሩት የሀገር ቅርሶች 150 ዓመታት ቢያስቆጥሩም ዛሬም ድረስ የብሪታንያ ቤተመዘክሮችን አድምቀው የገቢ ምንጭ ሆኗል። ሰሞኑን ታዲያ የብሪታንያው ዘጋርዲያን ጋዜጣ እነዚህ የተዘረፉ የኢትዮጵያ ሀብቶችን በተመለከተ ያወጣው መልእክት እጅግ አስደማሚ ነው። እንዲህ ይነበባል። የጋዜጣው ርዕስ ብሪታንያ የሚገኙ የተመዘበሩ የኢትዮጵያ ቅርሶች በረዥም ጊዜ ውሰት ሊመለሱ ይችላሉ። የቪክቶሪያ ና አልበርት ቤተ መዘክር ዳይሬክተር ቅርሶቹ በረዥም ውሰት አፍሪቃ ውስጥ እንዲመለሱ ይፈልጋሉ ይላል የጋዜጣው መልእክት። አክሎም ከ5000 በላይ ሰዎች የወደዱት ከ2500 በላይ ተጠቃሚዎች የተቀባበሉት ኢቶንግ በተባለ የትዊተር ተጠቃሚ የቀረበ እንግሊዝኛ መልእክት በአንጻሩ እንዲህ ይላል ሄይ ጋርዲያን ርዕሳችሁን እኔ አስተካክዬላችኋለሁ፣ በማለትም ይንደረድራል የኢቶንክ መልእክት። ዘጋርዲያን ርዕስ ላይ የሚገኙ ቃላትን በመቀየር የቀረበ ነው። ኢቶንክ ጋዜጣው የተጠቀመውን ርዕስ በማሻሻልም የሚከተለውን ጽፏል። ብሪታንያ የሚገኙ የተመዘበሩ የኢትዮጵያ ቅርሶች በፍላጎት ሊመለሱ ይገባል ይላል። ይህን የትዊተር መልእክት በሺዎች የሚቆጠሩ ሰዎች ተቀባብሎታል፣ ተነጋግሮበታል። በብሪታንያ የተዘረፈው የኢትዮጵያ ቅርስ ጉዳይን በተመለከተ ሜጋና በሚል የትዊተር ስም የቀረበ ጽሑፍ እንዲህ ይሳለቃል። የሚያስቀው ነገር ብሪታንያ ለኢትዮጵያ የተዘረፈችውን ቅርሶቿን ለመስጠት ማቅረቧ ነው በውሰት በሚል። ብሪታንያ ከኢትዮጵያ ለሰረቀችው ቅርስ ካሳ መክፈል አለባት። እናም ሁሉንም ከይቅርታ ጋር መመለስ ያለው ደግሞ ሳሌ ነው። በነገራችን ላይ እንደ ጎርጎሪዮስ አቆጣጠር በ1868 አጼ ቴዎድሮስ ያስሯቸውን አውሮፓውያን ለማስፈታት ብሪታንያ የላከችው ጦር እጅግ ከፍተኛ ገንዘብ ያስወጣ በልዩ ሁኔታም በጥንቃቄ የተዘጋጀ ነበር። አስራ ሶስት ሺህ ዘመናዊ ጦርና አርባ ሺህ እንስሳትን ያካተተው የብሪታንያ ዘማች የተመራው በሌውተናንት ጄነራል ኋላ ላይ ፊልድ ማርሻል ሮበርት ናፔር ነበር ተደርጓል። መድፎችንና ግዙፍ ጦር መሳሪያዎችን ለመሸከም የሰለጠኑ አርባ አራት ዝሆኖችም በዘመቻው ተሳትፏል። ዝሆኖቹ አጼ ቴዎድሮስ ራሳቸውን ካጠፉ በኋላ በመቅደላ አምባ የተመዘበሩትን የሀብት ክምችቶች ጭነው ተመልሷል። አድማጮች፣ የማህበራዊ መገናኛ ዘዴዎች ጥንቅራችን በዚሁ ይደመደማል። ማን ተጋፍቶት ስለሺነኝ አስተያየትና ጥቆማችሁ አይለየን መልካም ጊዜ። ጤና ይስጥልኝ።